የሰላም ሰው ነኝ በቅርቡ የተለቀቀ በርካታ ወጣት የኪነጥበብ ሰዎች የተቀናጁበት ሰላም ሰባኪ ስራ ነው ዘማሪት ሶፊያ ሽባባውና ዘማሪ እስራኤል አቤል እንዲሁም ድምፃውያኑ ዘሪቱ ከበደ ብሩክታዊት ጌታሁን ቻች ታደሰ በጋራ ቅንቅኖታ ዩቲዩብ በተሰኘው ማህበራዊ መገናኛ ላይ ከአራት መቶ ሺህ በላይ ተመልካቾችንም አግኝቷል። ስራው በመለቀቁ ዋዜማና በተለቀቀ ማግስት ግን ክርክሮች ተነስተውበታል። ሰላም ሰባኪነቱና አዲስ አቀራረቡን የጠቀሱ ሲያወድሱት፣ ዓለማዊ ዘፋኞችና መንፈሳዊ ዘማሪያን በአንድ መጣመራቸውን ጠቅሰው የተቹትም አሉ። ድምፃዊት ብሩክታዊት ጌታሁን አድማጮች የስራው መልእክት ላይ ቢያተኩሩ ትወዳለች። ማምተን የሰራንበት ምክንያት መዝሙር ለመስራት ወይም አንድን ሃይማኖት ለመወከል ሳይሆን መልካም የሆነን አላማ መልካም የሆነ መልዕክትን ለማስተላለፍ ነው። ለዚህ በአጠቃላይ እነ ሶፊያም አካባቢ ለሚደርሱ ጥያቄዎች መጀመሪያ ላይ ጥሞና ሰጥተ ነው ግጥሙን ብንሰማው ወይም ምንድን ነው የሚሉት። በእርግጥ ነው ዘፋኝና ዘማሪዎች አንድ ላይ ሲሰሩት ተስተውሎ አይታወቅም ነበረ። ይሄ መጀመሪያ ነው። ግን ግራ ከመጋባታችን በፊት ምንድን ነው ያስተላለፉት መልዕክት ምንድን ነው የተናገሩት ነገር ወይንም ደግሞ አንድ ላይ ሲንዲሆኑ ነገር ምንገፋቸው የሚለው ወደ መልእክቱ ላይ ብዙ ትኩረት ሊደረግ የሚመረጥ ይመስለኛል። ምክንያቱም አንድ ላይ ያደረግን ወይም አንድ ላይ ያሰባስበን የሰላም ጉዳይ ነው። የሰው ልጅ ሰላም ያስፈልገዋል። እኔ ይሄ ነው ሃይማኖት፣ የእኔ ቦታ ይሄ ነው፣ እኔ እንደዚህ ነኝ፣ እኔ ዘፋኝ ነኝ፣ እኔ ዘማሪ ነኝ ተባብለን ብንለያይ ኖሮ ወይንም ደግሞ ባንሰባሰብ ኖሮ ይህንንም ሰው የሚያይበትን ወይ የሚሰማበትን ሀሳብ አያመጣም ነበር። እና አንድ ላይ መሆናችን ምንድን ነው? የሰላም ጉዳይ ሁሉንም የሚነካ ነው። የሁሉንም ማህበረሰብ ቤትም ያንኳኳ ነገር ነው እና ለዚህ ሀሳብ አንድ ላይ ካልሆንን ሌላ ለምንድን ነው አንድ ላይ ልንሆን የምንችለው የሚለውን ነገር ስለሚያሳስብ ዋናው መልእክቱ ላይ ብቻ ትኩረት ተደርጎ ወይም መልእክቱን ብቻ ሰምቶ መኖር ወይም መረዳት ቢቻል ጥሩ ነው ብዬ አስባለሁ። ስራው የሰነቀውን በጎ ግብ በመደገፍ በገጣሚነት መሳተፉን ያጫወተን ሰይፉ ወርቁ በበኩሉ ከህብረ ዝማሬው መለቀቅ በኋላ የመጡ ክርክሮች የሚጠበቁ እንደሆነ እንደየሰው አረዳድ ስፍራቸው እንደሚያገኙም ያወሳል። እንደ አረዳድ ነው ለሙዚቃና ለዜማ ያለህ አረዳድ ይወስኗል። አሁን በአንድ በኩል ያሉ ሰዎች ብዙ ሰው ወዶታል፣ የተወሰኑ ሰዎችም ደግሞ በዚህ ተቃውሞውም እንትንም ነበራቸው እና ያንን ነገር ቢያደርጉ ማጆሪቲ ወይም ይሄ አብላ ብዙ ሰው ለአርት በጣም ቅርብ ያልሆነ ሰው እና ምን አይነት ሙዚቃ እንዳለ፣ ምን አይነት የዜማ ክፍፍል ካታጎሪ እንዳለ ስፒሪቹዋል ሙዚቃዎች አሉ ወይ ቤተክርስቲያን ውስጥ ብቻ የሚዘመሩ መዝሙሩ ምን አይነት ናቸው ዓለማዊ ሙዚቃ ራሱ በስንት አይነት ካታጎሪዎች ሊከፍል ይችላል? የሚልህን ይሄ አንደርስታንዲንግ የሌለው ሰው ሬፍሌክት ቢያደርግ ወይም እንትን ቢል አትፈርድበትም፣ እና ስራውን ካየው በኋላ ይሄ ነገር ሲበርድ ሲበርድና እንትን ሲል አይቻሉ መጀመሪያ ላይ አሁን ሶፊ ያንን ነገር በየእንት ፔጇ ላይ ሼር ስታደርገው የነበረው መገንፈል ሰው ስራውን ካየው ከተለቀቀ በኋላ ብዙ ሰው ሀሳቡን ሲቀይር አይቻለሁም እና ይሄ እንትን ይመስለኛል። በእኛ ሀገር የሙዚቃ ስልት ውስጥ ብዙም የተለመደ ነገር አይደለም። በእርግጥ የተወሰኑ ስራዎች አሉ። ከዚህ በፊት እነ ዮብም ሌላም ሌላም ቡድኖች የተሳተፉባቸው እነ ዘሪቱ ሀገርን ያነሳሱ መተባበርን ምናምን የሚሉ የሚለው ስፕሪቹዋል ሶንግስ የቤተ ክርስቲያን መዝሙሮች አይደሉም እንግዲህ አለማዊ ሙዚቃ ሆነው ግን መንፈሳዊ መልእክት ያላቸው አንድነትን፣ ፍቅር የሚሰብቁ ብዙ ሙዚቃዎች እናደርጋኝ ራስም ወራሽንም ካስታወስክ መረዳዳት የተሳተፉበት እንደዚ አይነት እንትኖች አሉ እና ሰው ምን አይነት ቃና ይዞ እንደመጣ ምን አይነት ሀሳብ እንደነበረው ስላላወቀው ይመስለኛል እንደዛ ሪፍሌክት ማድረግ የቻለው እና በእኔ በኩል እኔ ስ ናቹራል ነው ተፈጥሮዊ ነው ብዬ ነው የወሰድኩት እና የዚህ ይሄ ሙዚቃ የቤተክርስቲያን ሙዚቃ ሰዋዊ ነው። ሰው ደግሞ ስፒሪቹዋል ፍጡር ነው መንፈሳዊ ፍጡር ነው እና የትኛውም ሃይማኖት ላይ ያለች የትኛውም ባህል ውስጥ ያለ ሰው እና ሰላም ወዳድ የሆነ ሰው ይህንን መልእክት ሊሰማው የሚገባ ነው። ኃላፊነት ድምፃዊት ብሩክታዊት ጌታሁን በቲጂ ሰሞኑ የፈጠረውን የህብረት መንፈስ ለአብነት በማንሳት የሃይማኖት አባቶች ሳይቀሩ ተመሳሳይ የአብሮነት መልእክት በሚያስተላልፉበት በዚህ ሰሞን የኪነ ጥበብ ሰዎችና ዘማሪያን ትብብርም ተመሳሳይ ምልከታ ቢቸረው ያለውን ፋይዳ ታነሳለች። ከዚህ በፊትም በምክንያት የጸሎት ለአንድ ወር ጸሎት እንዲገባ ታስቦ ቤታችን ሆነን ያየነው ያየነው ነበር። በቲቪ የኦርቶዶክስ ሃይማኖት የሙስሊሙ የሁሉም አባቶች በነበሩበት ተጸልዮ ሁሉም አንድ ላይ አሜን ያሉበትን መድረክ አይተናል እና አሁን እንደዛ አይነት መንፈስ ውስጣችን ውስጥ ብንፈጥር አብሶ በእንደዚህ አይነት ሞት ዓለም ላይ ባንዣበበበት ወቅት ላይ እንደዚህ አይነት መንፈስ ሁላችንም ውስጥ ብንፈጥር ጥሩ ነው ብዬ አስባለሁ። እኔ አንተ እንትና ገሌ ምናምን ተባብለን ከምንከፋፈል እና ሁላችንም ጥግ ጥግ ከምንይ ይልቅ ሁላችንም ስለ አንድነት እና ስለ አንድነታችን ሁላችንም እንደሰው ሰው አንድ አይነት አስተሳሰብ ወይንም ደግሞ አንድ አይነት ሰላም ስለአንድ አንድ አይነት እርቅ ብናስብ በጣም የተሻለ እና ደግሞ ጥሩ መንገድ መጓዝ እንችላለን። አሁን ያለንበትንም ችግር አልፈን ደግሞ ከዚህ የበለጠ ትልቅ ቦታ መድረስ እንችላለን ብዬ አስባለሁ። ይህን ነው መልዕክት ማስተላለፍ እንፈልገው። ለገጣሚው ሰይፉ ወርቁ ከማህበራዊ መገናኛዎች ምልልስ ይልቅ እያንዳንዱ ኢትዮጵያዊ የሚኖርበት የመተሳሰብ የኑሮ ብሄል ይጎላበታል። ይህንኑ ብሄል የሚደግፍና የሚያጎላ ስራ ውስጥ መሳተፉን የመንፈስ ግዴታ አድርጎም ይወስደዋል። እኔ እንደ አንድ ኢትዮጵያዊ ወይንም እንደ አንድ የአርት ሰው ካለብኝ ሀገራዊ ኃላፊነት የተነሳ ምክንያቱም ዞሮ ዞሮ እግዚአብሔር የተሰጠው ህዝብን ነው የምታገለግለው እና ግራውንድ ላይ መሬት ላይ የምናያቸው ነገሮች ይሄ ሚዲያው ከሚያራግበው የፖለቲካ ሰዎች እዚህም እዚያም ከሚያጫጭሩት እሳት ይልቅ አብረን የኖርንበት ባህላችን፣ አብረን የኖርንበት ማንነታችን ነው እኛን ኢትዮጵያውያን በደንብ አድርጎ ሊገልጸን የሚችለው እና ወደፊት እንዲያራምደንም ሊያሻግረንም የሚችለው ሀሳብ እሱ ነውና ይህንን ይችላል አንደርስታንድ ለማድረግ ይሄን ለመረዳት እንግዲህ ተማርክ ሰው ወይም ፊደል የቆጠርክ ሰው መሆን የለብህም። በየገጠሩ የትኛውም ከሰሜን ጀምረ እስከ ደቡብ፣ ከምስራቅ ጀምረ እስከ ምህራብ ድረስ ገጠር ሄደ ብታይ የትኛውም ገበሬ እጅህን ስሞ ዝቅ ብሎ በትህትና ና ተፈጥሯዊ በሆነ እውቀት ተፈጥሯዊ በሆነ መረዳት የሚያስተናግድ ህዝብ ነው ያለው እና ሚዲያውን እያዩ የፖለቲካ ሰዎችን የትንሽ የጥቂት ግሩፖችን ይሄ እሳታዊ ምልልስ እያዩ እንትን የሚሉ ሰዎች ሀገር የጠፋች ሀገር የሆነ ነገሮች የሆነ ነገር የሆነች የሚመስላቸው ሰዎች ከዚህ ነገር መማር አለባቸው ብዬ አስባለሁ። እና ላይ ያለው ሳይሆን መሬት ላይ ያለው ትክክለኛውን ህዝብ ማየት ኑሮውን ማየት እሱን መረዳት ነው የሚበጀን እስከዛሬም ያመጣን ረዥሙ መንገድ እሱ ስለሆነ ማለት ነው። እና መልእክቶቹን በደንብ ቢያዳምጧቸው፣ የተነገረው ነገር በደንብ ቢወስዱት፣ ከምንም በላይ ሰውነት፣ ከምንም በላይ ፍቅር፣ ከምንም በላይ ደግሞ ኢትዮጵያዊነት አብሮን ያመጣን ረዥሙ መንገድ እሱ ስለሆነ እሱን ተከትለን ብንሄድእና ና መልእክቱን በደንብ ቢወስዱት በጣም ደስ ይለኛል። በመክራ ነው የሰላም ሰው ነኝ ስራን በዋናነት ያስተባበረችው ዘማሪት ሶፊያ ሽባባውን በስልክ አግኝቼ ምልከታዋን ለመጠየቅ ሞክሬ ነበረ። ሰሞኑ ከፈጠረው ውዝግብ ለተወሰነ ጊዜ ማረፍን እንደመረጠች ከነገረች በኋላ ምናልባት ከተወሰኑ ሳምንታት በኋላ መልሼ ብደውል የተሻለ እንደሆነ አሳስባኛለች። ተያያዥ ሙግቶችን በቀጣይ መሰናዶዎች ለማስተናገድ እንሞክራለን።